ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳት እና እንደ ጉንፋን ኖሮት ከቻይና በተለይ ውሃን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር የሚኒስትር ዲኤታ ጽህፈት ቤት ኃላፊ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ይመኝ ሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳ ማታ ሲያመሽብኝ ሶስት ሰዓት አራት ሰዓት ሲያመሽብኝ ልጃ ይጨንቀኛል እንኳን ይህን ያህል ጊዜ ልጅ ታግቶ አንድ መንግስት ነኝ የሚል አካል መንግስት መሆኑን ማረጋገጥ የሚችለው በዋነኝነት ለመረጠው ወይም ለሚመራው ህዝብ ዋስ፣ ከለላ፣ ጠበቃ ለመሆን ነው። ከዚህ አንጻር የኢትዮጵያ መንግስት ፍጹም ተባባሪ በሚመስል መልኩ በቸልታ መመልከታቸውይህ መመልከታቸው ይህ በጣም አስቆጥቶን አስከፍቶን ነው አደባባይ እየወጣ ነው። በተለያዩ የአማራ ክልል ከተሞች በዛሬ ዕለት ከተካሄዱ ሰላማዊ ሰልፎች ከባህር ዳርና ከወልዲያ ከተማ ሰልፈኞች ድምፅ የተወሰደ ነው። በዛሬ ሁለት እዚህ ዋሽንግተን ዲሲ ውስጥ የተካሄደውን ጨምሮ ሰልፈኞቹን ወይም ሰልፎቹን ተከታትለናል። ዘገባዎች አሉን። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥር 192012 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳኒ ፍሳዬ ደግሞ ዜናውን አነባለሁ። የቴክኒክ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሳችን ኦድሪየስ ሪገስ ነው። እስከ አራት ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን ያለም ዜና። በቅድሚያ ርዕሰ ዜናዎች የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጠበቆች በሀገሪቱ የሕግ መወሰኛ ምክር ቤት ሲያካሂዱት የቆየውን የመከራከያ ንግግር ዛሬ እያገባደዱ ነው። የቻይና ፕሬዚደንት ሺ ዣፒንግ ሀገሪቱ ሰይጣን ባሉት ኮሮና ቫይረስ ላይ በምትካሄደው ትግል ታሸንፋለች አሉ። የካሜሩን ፕሬዚደንት ፖል ቢያ ወታደራዊ ኃይል እጃቸውን የማይሰጡ አማጽያንን እንዲገድል አዘዙ። አሁን ዜናዎች በዝርዝር የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ። ምክር ቤቱ ለመጀመሪያ ጊዜ በጉባኤ የትግራይ መልሶ ማቋቋም ድርጅትም የስራ ሪፖርት ሰምቶ አጽድቋል። ሙልጌታ ጽብሃ ዝርዝራለው የሙልጌታ ጽብሃ ሲደርስን እናቀርባለን። ካሜሩን በሚገኙት የሰሜንና የደቡብ ምዕራብ ክልሎች ያሉ የገጠር ነዋሪዎች ከአስራ ሁለት ቀናት በኋላ የአካባቢና የምክር ቤት ምርጫ ከመካሄዱ በፊት ተገንጣይ የሚባሉት አማጽያን ግጭት ሊያስነሱ ይችላሉ በሚል ስጋት ወደ ናይጄሪያ እየሸሹ መሆናቸው ታውቋል። አማጽያኑ ምርጫ ወታደራዊ ኃይል ጋርም እየተጋጩ ነው። የሀገሪቱ ፕሬዝዳንት ፖል ቢያ በበኩላቸው ምርጫው እንደሚካሄድ አስታውቀዋል። ወታደራዊ ኃይል እጃቸውን የማይሰጡ አማጽያንን እንዲገድል አዘዋል። በካሜሩን እንግሊዝኛ ተናጋሪ ክልሎች ከአራት ዓመታት በፊት ፈረንሳይኛ ቋንቋና ፈረንሳይኛ ተናጋሪ ባለስልጣኖች የበላይነት ሰፍኗል የሚል ተቃውሞ ከተቀሰቀሰ አንድ ዓመት በኋላ አማጽያን መሳሪያ አነሱ። ዓላማቸውም አምባዚያ የተባለ እንግሊዝኛ ተናጋሪ ሀገር መመስረት እንደሆነ አስታወቁ። ከዚያን ጊዜ አንስቶ ከሀገሪቱ ወታደራዊ ኃይሎች ጋር በምግጭት ሶስት ሺህ የሚሆኑ ሰዎች አልቀዋል። ቢያንስ አምሳ ሺህ የሚሆኑ ካሜሩናውያን ወደ ናይጄሪያ እንደተሰደዱ የተባበሩት መንግስታት ድርጅት ጠቁሟል። የምዕራብ አፍሪቃዊቱ ሀገር ቡርኪና ፋሶ ባለሥልጣኖች በገለጹት መሰረት ባለፈው ሳምንት በጽንፈኛ ሙስሊምነት የሚጠረጠሩ ታጣቂዎች በአንድ መንደር ላይ በከፈቱት ጥቃት ሰላሳ ሰዎች ተገድለዋል። ሰዎቹ ባለፈው ቅዳሜ ሲልጋጂ በተባለ ሰዋሜ ክፍለ ሀገር ላይ በሚገኝ መንደር ላይ በከፈቱት ጥቃት እንደተገደሉ ነው ባለሥልጣኖቹ የተናገሩት። ከጥቂት ቀናት በፊት ደግሞ በሁለት ሌሎች መንደሮች ላይ ሰላሳ ሁለት ሰዎች እንደተገደሉ ታውቋል። በድህነት በዳሸቀችው ቡርኪና ፋሶ ከአራት ዓመታት ወዲህ ከአጎራባች ሀገሮች ማሊና ኒጀር በሚነሱ ታጣቂ ኃይሎች ጥቃት እንደሚከፈትባት ተገልጿል። በጥቃቱም በመቶዎች የሚቆጠሩ ሰዎች እንዳለቁና ከ500 ሺህ በላይ የሚሆኑ ሲቪሎች ከመኖሪያቸው እንደተፈናቀሉ ተዘግቧል። ይህ የሚሆነው ብዙ የየፈረንሳይና የዩናይትድ ስቴትስ ኃይሎች በሀገሪቱ በተመደቡበት ወቅት ነው። 13,000 ሰላም ጠባቂዎችን ያቀፈ የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይልም በሀገሪቱ አለ። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቆች በሀገሪቱ የህግ መወሰኛ ምክር ቤት ሲያካሂዱት የቆየውን የመከራከሪያ ንግግር ዛሬ እያገባደዱ ነው። በፍርዱ ሂደት ወቅት ምስክሮች እንዲቀርቡ ይፈቀድ እንደሆነ ግን ገና አልታወቀም። የኡክራይን ፕሬዚደንት ቮሎዲሚር ዜለንስኪ በቀድሞው ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንደሚጀምሩ እስከሚያስታውቁበት ጊዜ ድረስ ለኡክራይን እንዲሰጥ የተመደበው የ391 ዶላር ወታደራዊ እርዳታ እንዳይሰጥ አደርጋለሁ ሲሉ ፕሬዚዳንት ትራምፕ ባለፈው ነሐሴ እንደነገሯቸው ጆን ቦልተን አዲስ በጻፉት መጽሐፍ ማስፈራቸው ተዘግቧል። ቦልተን የቀድሞ ብሔራዊ ጸጥታ አማካሪ ናቸው። ዘጋቢያችን ካትሪን ጂፕሰን ስለ ጉዳዩ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ቦልተን በምስክርነት እንዲቀርቡላቸው ወተውቱ ቆይተዋል። አሁን ሾልኮ የወጣው የቦልተን መጽሐፍ ቅጂ ላይ ያለው መረጃ ፕሬዝደንቱ በስልጣናቸው ያለ አግባብ ተጠቅመዋል ያልነውን የሚያረጋግጥልን ነው ያሉ ናቸው። የመወሰኛ ምክር ቤት የአናሳን ዲሞክራቶች መሪው ቸክ ሹመር ምስክሮች መጥራት ሰነዶችን ማስቀረብ አያስፈልግም ለሚለው ቅንጣት ታህል መከራከሪያ እንኳን ቢኖር የሚስተር ቦልተን መጽሐፍ ደምስሶታል ብለዋል። የፕሬዝደንቱ ጠበቆች ለችሎቱ መከላከያቸውን ባሰሙበት በሁለተኛው ቀን ከጆን ቦልተን ተሰማ በተባለው ጉዳይ በተዘዋዋሪ እንጂ በግልጽ አልነኩትም። የዋይት ሀውስ ጠበቃ ጄ ሴኩሎ እኛ የሚያገባን ሰነድ የያዘ ማስረጃ ነው። በይፋ ፈጽሞ የማያሟላ የግምታል ዋልታ አይመለከተንም። ፕሬዝደንቱም ጆን ቦልተን የተነገረው አንዲትም ነገር የለም ያን ልነግራችሁ እችላለሁ በማለት ሙሉ በሙሉ ነው ያስተባበሉት። ይሁንና መረጃው በርካታ ዋና ዋና ሪፐብሊካን ሴኔተሮችን ምስክሮች ይጠሩ እንደሚመስለኝ ጆን ቦልተን የሚሉትን መስማት አለብን ወደምንለው የሚመጡ ሪፐብሊካኖች ቁጥር እየጨመረ ይሄዳል። ሌሎች ምስክሮች፣ ሰነዶች ይኖራሉ። ያ ሌላ ጉዳይ ነው በምንወስደው አቋም። የጆን ቦልተን ቦታ ግን ይበልጡን ግልጽ እየሆነ መጥቷል። ምስክሮች እንዲጠሩ የተያያዘው ግፊት በምክር ቤቱ እንዲያልፍ አራት ሪፐብሊካን ሴኔተሮች ከዲሞክራቶቹ በኩል መሰለፍ ይኖርባቸዋል። የቀድሞው የብሔራዊ ጸጥታ አማካሪ ዩናይትድ ስቴትስ የፍርድ ሚኒስቴር ግን አስተባብሏል። ስለ ጉዳዩ የተደረገው ውይይት አልነበረም። ዋናው አቃቢ ሕግ ፕሬዚዳንቱ ከውጭ ሀገራት መሪዎች ጋር የሚያደርጉትን ንግግር አስመልክቶ ተገቢ አይደለም ያሉበት ጊዜ የለም ብለዋል። ዛሬ በሰጡት መግለጫ የቻይና ፕሬዚዳንት ሺ ዣምፒንግ ዛሬ ሰይጣን ባሉት ኮሮና ቫይረስ ላይ የምታካሄደው ትግል ያሸንፋል ብለዋል። ቻይና ውስጥ በሽታው ተዛምተው በብዙ ሺህ የሚቆጠሩ ሰዎች ታመዋል። በሌሎች ሀገሮችም እንደተዛመተ ተገልጿል። እስካሁን ባለው ጊዜ አንድ መቶ ስድስት ሰዎች መሞታቸው ታውቋል። የቻይናው ፕሬዚደንት ይህን ያሉት ዛሬ ቤይዥንግ ውስጥ ከዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ጋር ተገናኝተው በተነጋገሩበት ወቅት መሆኑን የመንግሥት የዜና አገልግሎት ጠቅሷል። የቻይና የጤና ጥበቃ ባለሥልጣኖች ዛሬ በገለጹት መሠረት ተጨማሪ 25 ሰዎች በበሽታው ሞተዋል። ቻይና ውስጥ የታመሙት ሰዎች ብዛት 4500 መድረሱ ተረጋግጧል። የደቡብ አፍሪቃ ባለሥልጣኖች ኮሮና ቫይረስ በአፍሪቃ ቢስፋፋ ለመከላከል ዝግጁ መሆናቸውን አስታወቁ። እስካሁን ባለው ጊዜ ከቻይና የተነሳው በሽታ አፍሪቃ መግባቱ የተዘገበ የለም። የደቡብ አፍሪቃ የተላላፊ በሽታዎች ብሔራዊ ተቋም ባለሥልጣኖች በጆሃንስበርግ አይሮፕላን ማረፊያ ላይ ጥንቃቄ እያደረጉ ናቸው ብሏል። አድማጮች የምሽቱ ዜና እዚህ ላይ አበቃ። ራዳንችን፣ ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍ ኤም 94.3 እና በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ታዲያ ቆየት ብለው ከሚሰሙ ዝግጅቶች የአንዱን ለቅምሻ ንበል ህመሙ ገና የታመመው ሰው ላይ እየበሰለ እያለ ምልክት እንኳ ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፔሪድ ላይ እያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክቱ ገና ከማሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው። ጉዳዩ በፍጥነት በመዛመት ላይ ያለው የኮሮና ቫይረስ የሰማችኋቸው ባለሙያ ደግሞ ፕሮፌሰር ዳውድ ሰይድ ሲራች በዚህ በዩናይት ስቴትስ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። በሐኪሙን ይጠይቁ ልዩ ዝግጅት ሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ኢትዮጵያ ውስጥ የኮሮና ቫይረስ እስካሁን ድረስ እንዳልተገኘ ነገር ግን ከውሃን ወደ አዲስ አበባ ተሳፍሮ የመጡ አራት ሰዎችም ከቻይና ለሚመጡ ተጓዦች በተሰናዳ የተለየ ማቆያ ስፍራ ተለይተው እየተጠበቁ ወይም ምርመራ እየተደረገላቸው መሆኑን የጤና ጥበቃ ሚኒስቴር አስታወቀ። በጤና ጥበቃ ሚኒስቴር የሚኒስትር ዲኤታ ጽሕፈት ቤት ኃላፊ ዶክተር ሙኒር ካሳ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ከፍተኛ ቡድን መቋቋሙንና ወረርሽኙን ለመከላከል አስፈላጊው ቅድመ ዝግጅት ሙሉ በሙሉ መደረጉን ለአሜሪካ ድምፅ ተናግረዋል። በቻይና ለሚገኙ ኢትዮጵያውያን ተማሪዎችም የምግብና ሌሎች አስፈላጊ ትብብሮችና እርዳታ እንዲደረግላቸው ጤና ጥበቃ ሚኒስቴር በኢትዮጵያ ከቻይና አምባሳደር ጋር ውይይት ማድረጉ መሆኑን ገልጠዋል ኤደን ገረመ ናት የተከታተለችው። እንደ ኤሮፓን አቆጣጠር ከታህሳስ 2019 ዓም ጀምሮ በቻይና ውሃን ከተማ የተገኘው የመተንፈሻ አካላትን በመያዝ የትኩሳት የሳልና የአየር ማጠር በመፍጠር እስከ ሞት የሚያደርሰው የኖቨል ኮሮና ቫይረስ ወደ ዓለም እንዳይዛመት አገራት የራሳቸውን ቅድመ ጥንቃቄ እያደረጉ ይገኛሉ። እስካሁን ድረስ 14 ሀገራት በቫይረሱ የተጠረጠሩ ሰዎችን እንዳገኙ የጠቆሙ ሲሆን፣ ይህን ተከትሎም በዛሬው ዕለት የኢትዮጵያ የጤና ጥበቃ ሚኒስቴር ጋዜጣዊ መግለጫ ሰጥቷል። በጤና ጥበቃ ሚኒስቴር የሚኒስቴር ዴኤታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ በተለይም ለአሜሪካ ድምጽ እስካሁን ድረስ ኢትዮጵያ ውስጥ ቫይረሱ እንዳልተገኘና ይሁንና ከውሃን ወደ አዲስ አበባ የገቡ ሶስት ተማሪዎችና አንድ ከቻይና ጓንጉዞ የመጣ ተጓዥ ተለይተው በልዩ ክፍል ውስጥ ክትትል እየተደረገላቸው መሆኑን እንዲሁም ላብራቶሪያቸው ወደ ደቡብ አፍሪካ መላኩን አስረድተዋል። ዋንደኛው እንግዲህ ነገሩ ቴክኒካል ስለሆነ በአሁኑ ሰዓት ኢትዮጵያ ውስጥ በኮሮና ቫይረስ የተያዘ ሰው የለም። ነገር ግን በኮሮና ቫይረስ ምናልባት ሊኖርባቸው ይችላሉ ብለን የጠረጠርናቸውን ሰዎች ከሌላው ህብረተሰቡ ጋር እንዳይገናኝ ኳራንታይን ወይም የመቆያ ክፍል አድርገናቸዋል። ፐብሊክ ሄልዝ የህብረተሰብ ጤና አስቸኳይ ነገር በመሆኑ ጤና ጥበቃ ልክ ይሄ ነገር ተነሳ ብላ ሪፖርት ካደረገችበት ቀን አንስቶ በአየር መንገድ ላይ የተጓዥ ሙቀት እየለካን እናያቸዋለን። በዛ በተርማል ስክሪን ማንኛውም ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳት እና እንደ ጉንፋን ኖሮት ከቻይና በተለይ ውሃን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን። ስናስቀምጥ አይዞሌት እናደርጋቸዋለን። ለሌላ ሰው እንዳያስተላልፉ የፌስ ማስክ እንሰጣቸዋለን እና ያ ፌስ ማስክ ካደረገ አንድ ሰው በሽታውን አያስተላልፍም። ውሃ ምናም የሚታጠቡት እናቀርብና ለዚህ በፊትም ለኢቦላ ያዘጋጀነው ነገር ስላለ እዛ ማቆያ ውስጥ እንዲቆዩ እናደርጋለን። ስለዚህ አሁን ከረንትሊ በእኛ እውቀት ኢትዮጵያ ውስጥ በዚህ በሽታ የተጠረጠረ ሰው ሆነ የተያያዘ ሰው በህብረተሰቡ ዘንድ የሚዘዋወር ምንም ሰው የለም። በኢትዮጵያ አየር መንገድ በጣም በርካታ ተጓዦች በዚህ በኩል ያልፋሉ። እስካሁን እስከ ሀያ ሺህ በላይ ተጓዦች እስክሪን አድርገናል። በአየር መንገድ ብቻ ሳይሆን በተለያዩ ቦርደሮች በሁለት አይነት መንገድ እስክሪን አድርገናል። አንደኛ ከየት ነው የመጣችሁት እንላለን። ሁሉም ሰው ፎርም ይሞላል። ከውሃን ከመጡ ከውሃን የመጡትን ሰዎች አሁን በርካታ ወደ ሶስት መቶ የሚጠጉ ሰዎችን በየቀኑ ቤታቸው ድረስ እየሄድን እናጣራለን። ምንም ምልክት ከሌላቸው ከውሃን መጥተው ግን ትኩሳት እና ጉንፋን ነገር ካላቸው ይሄ ደብሊችኦ ኬስ ደፊኒሽን ይባላል። በዚህ ኖቭል ኮሮና ቫይረስ ምናልባት ሊያዙ ይችላሉ ተብሎ ስለሚታሰብ እነዚህም ደግሞ ምን እናደርጋለን? ኳረንታይን እናደርጋቸዋለን። ወደ ሌላ ሰው ጋር እንዳያገ ያ ምርመራ ተደርገ ነፃ መሆናቸው ሲታወቅ ወደ ህዝቡ ይቀላቀላሉ ማለት ነው። የሙቀት ስክሪኒንጉ አብዛኛው ኦልሞስት ሁሉም መንገደኛን እናያለን ማለት ነው። ፎርም ማስሞላት ግን እናቺ ዝርዝር ክትትሏን የምናደርገው ከዚህ ከቻይና ና ከውሀን ለመጡት ብቻ ነው ይሄ ግን የኖቭል ኮሮና ምርመራ ከፍ ያለ ላብራቶሪ ደረጃ የሚጠይቅ በመሆኑ እኛ የለንም። ስለዚህ ደቡብ አፍሪካ ሳምፕላቸውን ወስደን ልከናል። እንደዚሁ ግን እኛ ደግሞ ይሄ ኮሮና ቫይረስ ሌሎች አይነት ዘሮች አሉ እና ሚድልስ የሚባሉ አምስት አይነት ዘሮች አሉ እና እንደው እነሱንም ዝም ብለን አይተናቸው ናቸው ነበር። ለእነዚህ ሁሉ ኔጌቲቭ ናቸው። እነዚህ ሰዎች አሁን ሶስተኛ ቀናቸው ነው። እሁድ ነው የገቡት። ስለዚህ ትኩሳታቸው ቀንሶ፣ አንዱ ነው ምልክት ያልነበረው እና አሁን እየተሻሻለ ነው። ጥሩ ነው ያለው እሱ ያለበት ሁኔታ። አሁን ላይ ባለው ሁኔታ አስፈላጊ ቅድመ ጥንቃቄ በሙሉ መደረጉንና በቫይረሱ የተያዙ ተጓዦች ከተገኙ በሚልም በቅዱስ ጴጥሮስ ሆስፒታል የተለየ ማቆያ መዘጋጀቱን ዶክተር ሙኒር አስታውቀዋል። እንዲሁም ደግሞ በልዩ ሁኔታ ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ግብረ ኃይል መቋቋሙንም አስታውቀዋል። ግን ደግሞ እንደ ድንገትም እዚያ ያለ ሰው ደግሞ ቢታመም የበለጠ ብለን ደግሞ በቅዱስ ጴጥሮስ ሆስፒታል አዘጋጅተናል። እንደ ሁኔታው እያየን ይህንን ጉዳይ ፕሪፔርድነሱን እንጨምራለን። ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ትልቅ ታስክፎርስ ተቋቁሞ ከመከላከያ ከፌዴራል ፖሊስ ከኢሚግሬሽን ከሰላም ሚኒስቴር፣ ከአየር መንገድ፣ ከቀይ መስቀል፣ ከሆስፒታሎች፣ ከጤና ቢሮዎች ጉዳዩ ከሚመለከታቸው ከመብራት፣ ከውሃ፣ ከቴሌ ጋራ ይመለከታቸዋል ብለን የምንላቸውን ሁሉ ታስክ ፎርስ አቋቁመን በዛ ሊድ እየተደረገ ነው። ዶክተር ሊያ ይህንን በበላይነት እየመራች ነው። በየቀኑም በጠቅላይ ሚኒስትር ቢሮ ያለውን የሀገሮችን ሁኔታ ሪፖርት እናደርጋለን እና አሁን ያለው ሁኔታ ለህብረተሰቡ ይህ ነው የሚባል የሚያሳስብ ነገር የለም። እና ሀያ አራት ሰዓት የሚሰራ የድንገተኛ አቋቁመን አምቡላንስ ያለው ምን ያለው በሀያ አራት ሰዓት የሚሰራ አገልግሎት አለን። እና ኤኒዋን የተጠረጠረ ሲገኝ በአምቡላንስ ወስደን እስክሪን እናደርጋለን። ያን የኤቦላን ተከትሎ ያቋቋም ነው፣ በጣም ጥሩ ዩኒት አለን። በአንድ ሺህ ወረዳዎች እስከ ቀበሌ ድረስ የሚደርስ ሰው አለ ሰውን ብቻ ሳይሆን የሪፖርቲንግ ቼንም አለ። ዶክተር ሙኒር ከዚህ በኋላም የቫይረሱ ቅንብር ስለሚታወቅ ተጓዦች ኢትዮጵያ ውስጥ በሀያ አራት ሰዓት ውስጥ ውጤታቸው እንደሚታወቅ አስታውቋል። በቻይና በትምህርት ላይ የሚገኙ ኢትዮጵያውያንን በተመለከተ በኢትዮጵያ ከቻይና አምባሳደር ጋር ውይይት መደረጉንም አክለዋል። ከቻይና አምባሳደር ጋር ትላንትና ዶክተር ሊያ ጥሩ ስብሰባ አድርጋ ነበረ። በተለይ ደግሞ እዛም ያሉት ኢትዮጵያውያን ተማሪዎች አሉ። አሁን ውሀንና ሁቤ የሚባለው ትልቁ ግዛቱ በጣም ብዙ በርካታ ተማሪዎች አሉ። እነሱም ሎክዳውን ስለሆነ ወደዚህ መምጣት አልቻሉም እና ለእነሱ ምግብና አስፈላጊውን ነገር የቻይና መንግስት እንዲያቀርብላቸው ነገረናቸው። እነሱም ይሄንን ዛሬ አፕዴት አደርጋለሁ ብለዋል። ስለዚህ ኢቭን እዛም ላሉት ኢትዮጵያውያንም ጨምሮ አስፈላጊውንም መረጃ ለእነሱም በመስጠት አሁን እዛ ብዙ ሩመር ስላለ በጣም ብዙዎቹ ይሄንን እንዳይደነግጡ በሽታው እንዴት እንደሚተላለፍ እንዴት መከላከል እንደሚችል ለነሱም ጨምሮ እናስረዳለን። ለህብረተሰባችንም ባለፈው እንደዚህ ዓርብ ዕለት መግለጫ ያሰጠ ነበር። ከዚህ በኋላ ግን ዴይሊ እንደዚህ መግለጫ እየሰጠን እንቀጥላለን ማለት ነው። አሁን ይሄ ቫይረስ አዲስ ነው፣ ግን አብዛኛው የዲ ኤን ኤ ሲኩዌንሱ የታወቀ ስለሆነ ቻይናም ይሄንን ለዓለም የጤና ጥበቃ ድርጅት ሼር ስላደረገች አሁን ምርመራው ኢን ለስ ዛን ዋን ዊክ ይመጣና እኛም መስራት እንጀምራለን። የዛኔ ሰው በአራት ሰዓት ውስጥ ውጤቱ እየታወቀ እንለቃለን ማለት ነው። አሁን ግን አዲስ እንደመሆኑ ኖቭል እንደመሆኑ ትልልቅ ሴንተሮች ካልሆኑ በስተቀር እኛም የለንም። በዚሁ አጋጣሚ ጥሩና የቻይና መንግስት ለምስራቅ አፍሪካ የሚሆን ይህንንም ጨምሮ ሌሎች የሚሰራ ትልቅ የላቦራቶሪ ለማቋቋም እርዳታ ሰጣለሁ ብለዋል። ጥሩ ነው አጋጣሚ ሲዲሲ እንደዚሁ ትልልቅ የአፍሪካ ላብራቶሪ ሪያ በመጨረሻም ህብረተሰቡ ለጊዜውም ቢሆን ወደ ቻይና የሚያደርጋቸውን ጉዞዎች እንዲቀንስና እንዲገታ አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን ገረመውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያው እንዳስተዋውን ቀደም ሲል በዜና የተገለጸው የመቀሌው ዘገባ ደርሶናል። ወደዛ ነው በቀጥታም ወስዳችሁ። የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ ይላል። ምክር ቤቱ ለመጀመሪያ ጊዜ በጉባኤው የትግራይ መልሶ ማቋቋም ድርጅትም የስራ ሪፖርት ሰምቶ ማጽደቁን ገልጦ ሙልጌታ አስፋ ተከታዩን አድርሶናል። የትግራይ ክልል ምክር ቤት አምስተኛ ዘመን 18ኛ መደበኛ ጉባኤ ባለፈው ቅዳሜ የጀመረ ሲሆን ለተከታታይ አራት ቀናት ተካሂዷል። የክልሉ መንግስት የስድስት ወራት ስራ አፈጻጸም ሪፖርት የጠቅላይ ፍርድ ቤትና ዋና ኦዲተር ጽህፈት ቤት ሪፖርቶችም ለምክር ቤቱ ቀርበዋል። እንዲሁም ለመጀመሪያ ጊዜ ምክር ቤቱ የትዕምት የስራ ሪፖርት ቀርቦ ውይይት ተካሂዶበታል። በጉባኤው ትዕምት 229 ቢሊዮን ብር ጠቅላላ ሀብት እንዳለው ተገልጿል። አምስት ቢሊዮን ብሩ በረጅም ጊዜ ብድር የሚከፈል መካከል 3 ቢሊዮን ብሩ ደግሞ በአጭር ጊዜ ብድር የሚከፈል ነው ተብሏል። ምክር ቤቱ የትግራይ ብሔራዊ ክልላዊ መንግስት ወረዳዎች ዳግም ለማቋቋም የወጣ ረቂቅ አዋጅ በሰባት ተቃውሞ በስድስት ድምጸ ተአቅቦ በአብላጫ ድምፅ አጽድቆታል። በአዲሱ የወረዳዎች አደረጃጀት በትግራይ የወረዳዎች ቁጥር ከ36 ወደ 57 ያድጋሉ። አዲሱ አደረጃጀት በህዝብ ብዛት፣ ርቀት፣ የመሬት ስፋት፣ የመሬት አቀማመጥና የህዝብ ፍላጎት መሰረት በማድረግ እንደተፈጸመም ተገልጿል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የወረዳዎች ዳግም የማደራጀት ስራ ሰፊ ጥናት እየተካሄደበት ነው ብለዋል። በአዋጁ ላይ በቀጣይ አስፈላጊ በሆነ ጉዳይ ውይይት ይካሄድበታል ሲሉም ገልጿል። በተጨማሪም 18 ከተሞች ሶስተኛ ደረጃ ከተማ ብለው እንዲደራጁ የቀረበ አዋጅ ጸድቋል። በትግራይ አዲስ የወረዳ አደረጃጀት እየተካሄደ መሆኑን ተከትሎ በተለያዩ አካባቢዎች በወረዳ እንደራጅ ጥያቄ ነዋሪዎች ሲያነሱ ቆይተዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም። ሙልጌታ ጽቡሃን ለዘገባው አመሰግናለሁ። አድማጮች አሁን የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ የታገቱትን ተማሪዎች ጉዳይ መንግስት የሚገባውን ትኩረት አልሰጠውም የሚል የተቃውሞ ድምፅ ያዘለ ሰልፎች በተለያዩ የአማራ ከተሞች እንዲሁም በዚህ በዩናይት ስቴትስ በዋሽንግተን ዲሲ ተካሂደዋል። ቀዳሚውም ወደ ባህር ዳር የሚወስደን ነው። ሰልፈኞቹ መንግሥት ታጋቾችን ለማስለቀቅ ተገቢውን እርምጃ አልወሰደም ያሉበትን ሲገልጡ ግልጽ መረጃ እየሰጠ አይደለም ብለዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስቴዲየም የተገኙ ከፍተኛ የአማራ ክልል ባለሥልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል ትልናለች አስቴር ምስጋናው ከስፍራው ባጠናቀረችው ዘገባ። ይበ እንዲህ እንዳለም የጠቅላይ ሚኒስትር ጽሕፈት ቤት የታጋቾች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ወደዛው እያመሩ መሆናቸውን ለአሜሪካ ድምጽ አመልክተዋል። ቀዳሚውን እንሆ ቁጥራቸው በውል ያልታወቀ የአማራ ክልል ተወላጅ የደንቢዶሎ ዩኒቨርሲቲ ተማሪዎች መታገታቸው ከተገለጸ ጀምሮ መረጃ ሲፈልጉ ምላሽ ሲጠባበቁ መቆየታቸውን፣ ቅሬታቸውን የገለጹ በርካቶች ዛሬም በተቃውሞ ስሜታቸውን በተለያዩ ከተሞች አንጸባርቀዋል። የአማራ ክልል ርዕሰ መዲና የሆነችው ባህር ዳር እነዚህ ተቃውሞዎች ከተንጸባረቁባቸው ሰልፎች ከተካሄዱባቸው ከተሞች አንዷ ናት። በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምፅ ሲናገሩ መንግስት በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ። ከተማሪ ከተማ ነው መንግስት ምን እየሰራ ነው የሚለው እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ፣ ምን ይሰራል ነው። በተለይ የኦሮሚያ ክልል መንግስት ምን እየሰራ ነው? ደምቢዶሎ ላይ ታግተው የሁሉ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው። ሴት እንደመሆናቸው አንጻር በጣም ዘግናይ ነገር ይከብዳል። ከመደፈር አልፎ ሌላም ሌላም ሌላ። ስለዚህ ጥሩ መስሎን ጥሩ ሰው አገኘን፣ ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጡ ውስጥ ስንገባ ያሳዝናል፣ ያሳፍራል። እውነቴን ነው። ይመኝ ሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳን ማታ ሲያመሽብኝ ሶስት ሰዓት አራት ሰዓት ሲያመሽብኝ ልጃ ይጨንቀኛል። እንኳን ይህን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጥ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፉም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ተኝቼ እንቅልፍ በዚህ አይመጣብኝም። ባይኔ ለምን ልጆቼ ናቸው ማለት ነው እንደ ልጅ ነው ማያቸው ብዬ ነው። በደንቢዶሎ ዩኒቨርሲቲ ተማሪዎች በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የጾታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹም አሉ። ስሜ ማስተዋል ደስተ ይባላል። አሁን የመጣውበት ምክንያት እህትና ወንድሞቻችን በዛው ወጦ ስለቀሩ መንግስት ለምን ወጣው እንደቀሩ አስረክመ ነው እንዲመልስልን ለመጠየቅ ነው የመጣው ድምፅን ለማሰማት የመጣው ጥኛውን ተምረን ዩኒቨርስቲ መግባት እንፈልጋለን። ግን አሁን ባለበት ደረጃ ለመግባት አያስችለን። ምክንያቱም እንፈራለን። እኛም እንደ እህትና እንደ ወንድሞቻችን በዛው ብንቀርስ የሚል ህልም አለን። እንፈራለን። ግን መንግስት ይህንን ተረድቶ ለእኛም ለነገ ጥሩ ህይወት እንዲኖር አመራሩን ይሄን ነገር በተው ለመፍትሄ ቢሰጠው እጠይቃለሁ። ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብነው እንዲመጡልን፣ በቃ ይፈቱልን የሚል ድምጽ ነው በቃ የምፈልገው። የብዙ አንድ ድምጽ ብለን ሁላችንም ከየቤታችን ሲሰማን የነበረውን ስሜት ዛሬ በባህር ዳር ከተማ የተካሄደው ሰልፍ ከፌዴራል መንግስቱ በተጨማሪ በክልሉ መንግስትና በባለስልጣናት ላይም ከፍተኛ ተቃውሞ የቀረበበት ነው። የክልሉ ምክትል ርዕሰ መስተዳደር አቶ ላቃ አያሌው እና የአማራ ክልል ገዢ ፓርቲ ኃላፊ አቶ ዮሐንስ በያለው ለሰልፈኞቹ ንግግር ለማድረግ በባህር ዳር ስቴዲየም በተገኙበት ወቅት የገጠማቸው ሁኔታ የዚህ ተቃውሞ ማሳያ ይመስላል። በተለይም ምክትል ርዕሰ መስተዳደር አቶ ላቃ አያሌው ንግግር ማድረግ ከጀመሩ በኋላ ነው በሰልፈኞቹ እንዲያቆሙ የተገደዱት። ተቃውሞ አብዛኛው ሰልፈኞቹ ከተበተነ በኋላ ለተወሰኑ ሰዓታት የቀጠለ መሆኑ ታይቷል። አንዳንድ ሰልፈኞችም ድንጋይ በመወርወር የስቲዲየም መስታወቶችን ሲሰባብሩ ተስተውሏል። መንገዶች በድንጋይ እየታጠሩበት የትራንስፖርት እንቅስቃሴዎችም የተስተጓጎሉበት ሁኔታም ነበር። ከሰልፉ መበተን በኋላ በከተማዋ አንዳንድ አካባቢዎች የተኩስ ድምፅም ተሰምቷል። ይህ የተቃውሞ ሰልፍ የተካሄደበት ቀን የመንግስት ከፍተኛ የልዑካን ቡድን ከዚሁ ከታጋቾቹ ሁኔታ ጋር በተያያዘ ወደ ደንቢዶሎ ካመራበት ጊዜ ጋር ተገጣጥሟል። በሰላም ሚኒስትሯ ወይዘሮ መፈሪያት ካቢሌ የተመራው የልዑካን ቡድን በደንቢዶሎ ባካሄደው ውይይትም ታጋቾቹን በተመለከተ የተለያዩ መረጃዎች ተጠቅሰዋል። የአማራ ብዙኃን መገናኛ ድርጅት የጠቀሳቸው የደንቢ ዶሎ ዩኒቨርሲቲ ፕሬዚዳንት ከታገቱት አስራ ሰባት ተማሪዎች መካከል አስራ ሁለቱ የዩኒቨርሲቲ ተማሪዎች መሆናቸውን ከተማሪዎቹ የመረጃ ሰነድ ማረጋገጡን በዚህ ውይይት ላይ ተናግረዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር ጽህፈት ቤት የታጋች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ጥሪውን ተቀብለው ወደ አዲስ አበባ እየሄዱ እንደሆነ በስልክ ለአሜሪካ ድምጽ ተናግረዋል። እኔ የግርማሽ ታጋጭ ግርማሽ አባት ነኝ። ግርማሽ የኔ ነው የምትባል እኔ ግን ስሜ መርጌታ የኔን አገኘ አባላለሁ። አሁን ወደ አዲስ አበባ እንድትመጡ ወላጆች ፈልጋቸዋለሁ ብለው አቶ ንጉሥ የዘገቡት ተለካዋል ብለው የዘገቡት ፈልገውነ ተብሎ በዞን ተነግረን፣ አሁን እየርነ ነው ወደ አዲስ አበባ እየርኩ ነው። መኪና ላይ ነኝ። መንገድ ላይ ናችሁ? ስንት ናችሁ? ሶስት ነን። ምን ተብላችሁ ነው የተጠራችሁት? ምንም የምናውቀው ነገር ምንም እንደሌለ ነው። ግን እስኪ እንቅረብና እንይና እንግዲህ ችግሩንም ደስታውንም እስኪ ቀርበን እንወያይ ብለን ነው የመጣነ እስኪ ምናልባት መቼም አንድ አዝመራ ካልጠቀሙለት እንደማይጠቅም ሁሉ አዲስ አበባ እንገባለን። ያው መቼም እንግዲህ ሄዳ እንግዲህ የሚበላውን እንጂ የሚከፍለው በጣም ተው ባልተበሳደረ ምን ብለንም ሄዳ ልጆቻችን የምናገኝ መስሎን እንበቃም ብለን ተበዳድረ ምን ብለን እንመጠናል። እንግዲህ እግዚአብሔር የሚረዳን ከሆነ ከእናንተ ጋር እና ከእኛ ጋር ሁ ሆኖ እስኪ የታጋች ቤተሰቦች ወደ አዲስ አበባ መጠራታቸውን እና ለምንስ እንደተጠሩ እስካሁን ከመንግስትም ሆነ ከሌላ ሶስተኛ ወገን ማረጋገጫ አልተገኘም። በተመሳሳይ በደብረ ማርቆስ፣ በፍኖተ ሰላም፣ ደጀን፣ ዳንግላ እና በሌሎች ከተሞች ተመሳሳይ የተቃውሞ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ግሩም ጥንቅረው፣ አመሰግናለሁ። አድማጮች፣ ቀደም ሲል በተመሳሳይ በሰሜን ወሎ እና ሰሜን ሸዋ ዞኖች በሚገኙ ከተሞች የተቃውሞ ሰልፎች ተካሂደዋል። በሰልፉ ላይ እናቶችን ጨምሮ ቁጥራቸው በርካታ የሆኑ ወጣቶች ተሳትፈዋል። ሰልፈኞቹ መንግስት የታገቱ ተማሪዎችን ለማስለቀቅ ያደረገው ጥረትና ትኩረት አናሳ ነው ሲሉ ነው ቅሬታቸውን ያሰሙት ይለናል። መስፍን አራጊ ነው ያጠናቀረው። በመንግስት አካላት ላይ ጠንካራ ወቀሳና ቁጣ በተንጸባረቀበት ሰልፍ በእንግሊዝኛ እና በአማርኛ የተዘጋጁ መፈክሮች ተስተጋብተዋል። የታገቱ ተማሪዎች በአስቸኳይ ይፈቱ፣ ድርጊቱን የፈጸሙ አካላት ለፍርድ ይቅረቡ፣ ፍትሕ ለተፈናቀሉና ጉዳት ለደረሰባቸው ተማሪዎች የሚሉ ድምፆች በጉልህ ተሰምተዋል። በሰሜን ወሎ ዞን ወልዲያ ከተማ የተደረገው ሰልፍ አስተባባሪ ወጣት ኤፍሬም አሰፋ ለትምህርት የሄዱ ወጣቶች በሀገራቸው ታፍነው ከሁለት ወራት በላይ መቆይታቸውና መንግስት እና ከፍ ከፍተኛ የመንግስት አካላት ለጉዳይ የሰጡት ትኩረት አናሳ መሆን ቅሬ የተፈጠረባቸው ገልጿል። ከታገጡ ተማሪዎች ጋር በተያያዘ እየሰማን ያለው ነገር አጸያፍ የሆነ ኢትዮጵያዊ ነኝ የሚል ሰው ሊያደረገው የማይችል ጸያፍ ተግባራት እየተፈጸሙባቸው እንደሆነ እና በስቃይ ላይ እንደሆኑ እየተረዳን ነው። አንድ መንግስት ነኝ የሚል አካል መንግስት መሆኑን ማረጋገጥ የሚችለው በዋነኝነት ለመረጠው ወይም ለሚመራው ሕዝብ ዋስ፣ ከለላ፣ ጠበቃ ለመሆን ነው። ከዚህ አንጻር የኢትዮጵያ መንግስት ፍጹም ተባባሪ በሚመስል መልኩ በቸልታ መመልከታቸው ይህ በጣም አስቆጥቶን አስከፍቶ ሰጥቶን ነው። እኛ ልጆቻችን በአስቸኳይ እንዲለቀቁልን የፌዴራል መንግስትን የምንጠይቀው፣ የፌዴራል መንግስት ሁለት ወር የታገቱን ተማሪዎች ማስለቀቅ እየቻለ ለምንድን ያላስለቀቀው? የክልሉ መንግስትም ስታት ያልሰጠም እስካሁን ሰልፉ ከዚህም ያለፈ ሌላ መልእክትና ጥሪ ለመንግስት የተላለፈ ላይ በተለያዩ ጊዜ የሚደርሰው ከትምህርት ገበታ የመፈናቀል፣ የመሞት፣ የመደፈር፣ የመታገት ተግባራትን በዝምታ መመልከቱም ይህን ለመቃወም በዋነኝነት አላማ አርጋን የተነሳ ነው። ይህንን ነው እኔ የታገቱት ልጆቻችን ስለሆነ ፍትህ ሊሰጣቸው የወጣሁት እናት ነኝ። ዩኒቨርሲቲ የሚማር ልጅ አለኝ። ያ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያልን ወላጆች ከመጨነቅ ወደኋላ ያንበት ያለበት አንድም ቀን የለም። ሌላው ይህ አማራ ክልል ላይ የመጡ ተማሪዎች አሉ። ተፈናቅለው ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ትምህርታቸውን የሚከታተሉበት መንገድ በአፋጣኝ እንዲመቻች ለመጠየቅ ነው የወጣ ነው። የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቋል። የወልዲያ ዩኒቨርሲቲ ተማሪ ነኝ ሴቶችም ወንዶች እህቶቻችን ፍትህ እንዲሰጥልን ለመጠየቅ ነው። እገታው በእናንተ ስነልቦና ላይ የፈጠሩ ተጽዕኖ አለ። በጣም አስበው። ሴቶች ሲደፈሩ የሚሰማቸው በጣም መጥፎ ነገር ነው። ከነሱ አልፎ እኛ ላይ በጣም ከፍተኛ የሆነ ስነልቦናዊ ጉዳት አለ። መንግስትም ዝም ብሏል። የወላጆች ምን ባለ ይው ሁሉ ነገር እየተደረገ ግን ምንም አይነት መፍትሄ አልተሰጠም። ሰልፉ በሰላም ተጠናቆ ተማሪዎች ወደ መደበኛ ፈተናቸውና ጥናታቸው መመለሳቸውን ከግቢው ተማሪዎች ያገኘነው መረጃ ያመለክታል። በሰሜኑ ሎ፣ ቆቦና ዋድላ ከተሞችም ተመሳሳይ ሰልፍ ተካሂዷል። በሌላ በኩል በሰሜን ሸዋ ዞን ደብረ ብርሃን ከተማ የተደረገው ሰላማዊ ሰልፍ በታገቱ ተማሪዎች ዙሪያ የመንግስት ተቋማትን ዝምታ አውግዟል። የኢትዮጵያ ሴቶችና ሕጻናት ሚኒስቴር ሴት ተማሪዎችን ሲታገቱ ዝም ማለት ከሆነ ተግባሩ ሚኒስቴር መዛቤቱ እንዲዘጋ እንጠይቃለን። ዩኒቨርሲቲ የእውቀት፣ የአመለካከት የክህሎት እንዲሁም የምርምር ተቋም መሆናቸው ቀርቶ የብጥብጥ ተቋም ከሆኑ ይዘጉ። በሀገሪቱ መንግስትም ሆነ በዓለም አቀፍ ማህበረሰብ ተማሪዎችን ያገቱ አካላት አሸባሪነት ተፈርጀው አስፈላጊውን ክትትልና እርምጃ እንዲወሰድባቸው መንግስትን እንጠይቃለን። የደብረ ብርሃን ከተማ ነዋሪ፣ እኔ የአራት ልጆች እናት ዩኒቨርሲቲ ዘንድሮ ፈርስቲ ተማሪ ልጅ አለች። ኧረ ከባድ ነው፣ ከባድ ነው። የእኔ ልጅ የታገሰች ያክም ያየሁት በለ ሰዎቹ ከዛሬ አምታው ለቀም በፊትም ሲወራም በሚዲያም በተለያዩ ነገር ሳይ እምባ አውጥቼ ሲያለቀሱበት ቀን ዛሬም ተነስቼ ይህንን እኔ ልጄ ናት በሚል የሚወጣሁት ወንድም ነው በሚል የሚወጣሁት። በጣም ያማ እንደናትነት። የታገቱ ሲፈቱ ለቤተሰቦቻቸው ይሰጡ። ሁለተኛ ነገር ለህዝብ ይፋ በሆነ መንገድ በግልጽነት ማሳወቅ አለብን። በተመሳሳይ ሁኔታ በሰሜን ሸዋ ዞን በሚገኙት ሸዋሮ ቤትና መረሃ ቤቴ ከተሞች ላይ ሰልፍ ተካሂዷል። በተደረገው ሰልፍ የአቋም መግለጫዎች የወጡ ሲሆን የታገቱ ተማሪዎች በአስቸኳይ ይፈቱ የሚሉ አቋሞች ተንጸባርቀዋል። ከዚህ በተጨማሪ ከዩኒቨርሲቲ ተፈናቅለው ወደ ቤተሰቦቻቸው የመጡ የአማራ ተማሪዎች በተመደቡባቸው ዩኒቨርሲቲዎች ለመማር የደህንነት ስጋት ካለባቸው በአካባቢያቸው በሚገኙ ዩኒቨርሲቲዎች ትምህርታቸውን የሚቀጥሉበት እድል እንዲመቻች ጠይቀዋል። በሁሉም አካባቢዎች የተደረጉት ሰልፎች በሰላም መጠናቀቃቸውን በስልክ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ ከደሴ ወዲህ ወደ ዋሽንግተን ዲሲ የሚያሻግረን ይሆናል ተከታዩ በተመሳሳይ ርዕስ ላይ የተጠናቀረ ዘገባ። መስፍን አራጌን አመሰግናለሁ። እዚህ ዋሽንግተን ዲሲ ውስጥም ረፋዱ ላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ከኢትዮጵያ ኤምባሲ ደጃፍ ድምፃቸውን ሲያሰማ አርፍደዋል። መንግስት የህዝብን ደህንነት የመጠበቅ ግዴታውን አልተወጣም ሲሉ ነው ሰልፈኞቹ መንግስትን የወቀሱት። በአስቸኳይ የታገቱ ተማሪዎችን እንዲያስፈታ ተጠያቂ ወገኖችንም ሕግ ፊት እንዲያቀርብ ሲሉ ጠይቀዋል። ሀብታሙ ስይር አጠር ያለ ዘገባ ይዘዋል። መንግስት ስለታገቱት ተማሪዎች ዝምታውን ይስበር። ዛሬ ረፋድ ላይ ከኢትዮጵያ ኤምባሲ ፊት ለፊት ሰላማዊ ሰልፍ ያደረጉት ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ ስፍራ የመገኘታቸውን ምክንያት የሚያሳውቁ መፈክሮችንም ያነገቡ ነበሩ። ፍትህ ለደንቢዶሎ ዩኒቨርሲቲ ተማሪዎችና ወላጆቻቸው፣ ጥቂት ብሔሮች ላይ ያነጣጠረ ጥቃት ይቁም መንግሥት ፍትህን በማስከበር ሰላምና ደህንነታችንን ያስጠብቅ የሚሉት ከተመለከትኳቸው መፈክሮች መካከል ይገኛሉ። ሰልፉን ካስተባበሩት ግለሰቦች መካከል አንዳንዶቹን በምጠይቅበት ወቅት እነኚህ መልእክቶች ጎልተው እንዲሰሙ ማድረግ የሰልፉ ዋነኛ ዓላማ መሆኑን አጋርተውኛል። እኔ ጣሰው መላኪዎት እባላለሁ። እዚ የዲሲ አካባቢ የዲሲ የጋራ ግብረ ኃይል አስተባባሪ ነ እንግዲህ የዛሬው ሰልፍ በዋሽንግተን ዲሲ ኢትዮጵያን ኤምባሲ ፊትለፊት የተጠራው በአገር ቤት በደምቢ ዶሎ የዩኒቨርሲቲ ተማሪዎች የታገቱትን ምክንያት በማድረግ ለእነሱ ድምፅ ለመሆን፣ ጥያቄያችንን መልእክት ለማስተላለፍ፣ አጋርነታችንን ለማሳየት፣ ብስጭታችንን፣ ሀዘናችንን ለመግለጽ የተጠራ ሰልፍ ነው። እንግዲህ ጥያቄያችንን የምናስተላልፈው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት የማህበረሰቡን ደህንነት የማ የማስጠበቅ ኃላፊነት የእሱ ነው። የዩኒቨርሲቲ ተማሪዎችንም ደህንነት የታገቱትን ከማስፈታት ያሉበትን ሁኔታ ያልተዛባና እውነተኛ የሆነውን መረጃ ለቤተሰቦች ማቅረብና የማህበረሰቡን ማረጋጋት ይኖርበታል። እንደዚሁም የታፈኑ ልጆች በሚቻለው ሁሉ በደህና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ እንዲያመቻችና ትኩረት ሰጥቶ እንዲሰራ ጥያቄያችንን ለማቅረብ ነው። ስቃይ ነው፣ ስቃይ ነው። በሰልፉ ላይ ያገኘኋቸውና ከአስተባባሪዎች መካከል አንድ የሆኑት አቶ መኮንን ጌታቸው በበኩላቸው መንግሥት ያለውን ኃይል ተጠቅሞ ተማሪዎችን ከአጋቾች ማስለቀቅ፣ አጋዥ የተባሉ ኃይሎችንም ለፍርድ ማቅረብ አለበት ብለዋል። በዩኒቨርሲቲዎች እየተነሳ ያለው ረብሻ ከፍተኛ ደረጃ ደርሶ ተማሪዎች ትምህርታቸው ሊማሩ የማይችልበት ደረጃ ደርሷል እና ከዚህ የተነሳ ህይወታቸውን ለማዳን ወደ ቤተሰቦቻቸው እየሸሹ ነበር የነበሩት ልጆች እና መንገድ ላይ እንደታገቱ ነው የሰማነው። እዚህ አካባቢ ያለነው ኢትዮጵያኖችን የሚያስቆጣ ነገር። እስቲ አስበው አንተ እህትህ ትምህርት ቤት ሄዳ መንገድ ላይ ታገተች ቢባል የማትፈጥረው ነገር የለም። ግን ህዝቡ መንግስትን አምኖ ልጆቻችንን ያገናኘናል ብሎ ተስፋ እያደረገ ነው እስካሁን ድረስ እና መንግስት ደግሞ አስቸኳይ ጫና ፈጥሮ እነዚህ ልጆች ካሉበት ካሉበት ከየትኛውም ቦታ መንግስት ነው ደህንነት አለው ወታደሮች አሉት። ልጆቹን ረስኪው አድርጎ አጋቾቹን ደግሞ ለፍርድ ማቅረብ አለበት። እንደዛ ካልሆነ ነገ ደግሞ ሌላ የከፋ ነገር ሊፈጸም ይችላል። እዚህ ስብሰባ ላይ ወይ እዚህ ሰልፍ ላይ የመጣንበት ዋናው ምክንያት አንድና አንድ ነው። እነዚህ የታገቱ ህጻናት ተማሪዎች፣ የዩኒቨርሲቲ ተማሪዎች ነፃ ወጥተው ከቤተሰቦቻቸው ይቀላቀሉ፣ እገታው በሰላም ይጠናቀቅ የሚል ነው። የዩኒቨርስቲዎች ደህንነት የማስጠበቅ ኃላፊነቱን በሚገባ መወጣት አለበት አለበት በአጋቾች ከተወሰዱ ከአምሳ ቀናት በላይ እንዳለፋቸው የተነገረላቸው 17 ተማሪዎች ጉዳይን በተመለከተ የኢትዮጵያ መንግሥት በተለያዩ ጊዜያት በባለሥልጣናቱ በኩል ምላሽ መስጠቱ ይታወቃል። ከቀናት በፊት ከስድስት ተማሪዎች በስተቀር መለቀቃቸውን የተናገሩትና የታጋዥ ተማሪ ወላጆች ተለቀቁ የተባሉትን ልጆቻቸውን አለማግኘታቸው ተጠቅሶ ሲነሱ የሰነበቱት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሡ ጥላሁን ትናንት በደንቢ ዶሎ ዩኒቨርሲቲ በተደረገ ውይይት ላይ 21 ተማሪዎች መለቀቃቸውን ስንገልጽ የታጋቾች ቁጥር በወቅቱ አሁን ከሚባለው በላይ ነበር። በዚህ ድርጊት እኛ የቁጥር ጨዋታ ሳይሆን በተጨባጭ ታግተው የነበሩና የተለቀቁ ሰዎችን ቁጥር ነው ያሳወቅ ነው። እየሰራን ያለነውም እንደ መንግሥት ኃላፊነት ብቻ ሳይሆን እንደ ታጋሽ ቤተሰብ ሆነን ነው ስለማለታቸው የኢትዮጵያ ዜና አገልግሎት ዘግቧል። በተመሳሳይ በውይይቱ ላይ የተሳተፉት የፌዴራል ፖሊስ ተወካይ የአጋቾችን ማንነት ያገቱበትን ምክንያትና እንዴትና ለምን ታገቱ የሚለውን ጉዳይ ለማወቅ ከፍተኛ የምርመራ ቡድን ተዋቅሮ በቅንጅት እየተሠራ ነው ስለማለቱም ተዘግበዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው አመሰግናለሁ። የመጨረሻው ጥንቅራችን ወደ ድሬዳዋ ይወስደናል። በድሬዳዋ ዩኒቨርሲቲ የሰላም ጉባኤ ተካሂደዋል። የሰላም ጉባኤው በዩኒቨርሲቲው ተማሪዎች መካከል ተፈጥሮ በነበረው ግጭት የተቋረጠውን ትምህርት በጥሩ መንፈስ የማስጀመር ዓላማ የያዘ መሆኑን አስተባባሪዎቹና የትምህርት ባለስልጣናቱ ገልጠዋል። የድሬዳዋ ዩኒቨርሲቲ የሁለት ተማሪዎችን ሞት ተከትሎ ተዘግቶ የቆየ ሲሆን ባለፈው ሳምንት ሐሙስና አርብ ዳግም የተማሪዎች ምዝገባ አካሂዷል። በትናንትናው ዕለትም በይፋ ትምህርት መጀመሩን አስታውቋል። የዩኒቨርሲቲው ምክትል ፕሬዚዳንትም ከኃላፊነት መነሳታቸው ተገልጧል። አዲስ ቸኮል ነው ያጠናቀረው። የድሬዳዋ አስተዳደር ከንቲባ ተወካይ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባ ገዳዎች፣ ኡጋዞች፣ የፖሊስ ኮሚሽን እና የዩኒቨርሲቲ ማህበረሰብ በተገኙበት በዩኒቨርሲቲው ስቴዲየም በተካሄደው የተማሪዎች የሰላም ጉባኤ ተማሪዎች ከግጭትና ጥርጣሬ ወጥጠው በወንድማማችነት መንፈስ ትምህርታቸው እንዲቀጥሉ ተጠይቀዋል። የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ኡባ ሀደም የዩኒቨርሲቲውን ሰላም ለመጠበቅ አስተዳደራቸው የሚችለው እንደሚያደርግ ገልጸው በዋናነት ግን የተማሪዎች ሚና ወሳኝነት እንዳለው ተናግረዋል። በዩኒቨርሲቲያችን ግቢ ውስጥ ያለውን ሰላም ለማስቀጠልና የተማሪዎቻችን ደህንነት ለማስጠበቅ የተለያዩ ስራዎች ሲሰሩ ቆይተዋል። ይሁን እንጂ የሰላሙ ዋነኛ ተዋናይ እናንተ ተማሪዎቻችሁ እንደሆናችሁ አምናለሁ። እናንተ የመጣችሁበት አላማ ለማሳካት ከትምህርታችሁ ውጪ የማንም አጀንዳ መቀበልና ማስተናገድ እንደሌለባችሁ ላሳስባችሁ እወዳለሁ። ተማሪዎችን በማጋጨት ምናልባት የእናንተን ሕይወት አስይዞ ጊዜያዊ ፖለቲካቶች ለማግኘት የሚነግድ ግለሰብ ወይም ድርጅት ካለ እንጂ ማንም ከዚህ ግጭት ተጠቃሚ የሚሆን እንደሌለ አበክሬ ልነግራችሁ እወዳለሁ። ስለሆነም በዩኒቨርሲቲያችን የሰላም ባህል ለማጎልበት እንድንችል በመቻቻል በልዩነታችን ውስጥ ጠንካራ አንድነትን በመፍጠር ለሰው ልጅ ተገቢውን ክብር በመስጠት አለመግባባቶችን ሰላማዊ በሆነ መንገድ በመፍታትና ግጭቶች በኃይል መፍታት የሚለው አስተሳሰብ በማዳከም ዩኒቨርሲቲያችን የድሬዳዋና የሀገራችንን እድገት እውን ለማድረግ የሚያስፈልገውን የሰው ኃይል ለማፍራት እንዲቻል የበኩላችሁን እንድትወጡ ጠይቃለሁ። የአስተዳደሩ ከንቲባ ተወካይ የሆኑት አቶ ሙሳ ጣህና የፖሊስ ኮሚሽን ኮሚሽነር አለሙ መግራም ተማሪዎች የፖለቲከኞች መጠቀሚያ ሳይሆኑ ከእርስ በርስ መጠራጠር ወጠው በሰላም ትምህርታቸው ላይ አተኩረው እንዲማሩ ጥሪ አቅርበዋል። የሃይማኖት አባቶችና የሀገር ሽማግሌዎችም በተመሳሳይ የሰላም ጥሪ ከማቅረብ ባሻገር ተማሪዎች ከግጭትና ጥርጣሬ ወጠው እርቅ እንዲፈጽሙ ተንበርክከው ተማሪዎችን ለምነዋል። የድሬዳዋ ዩኒቨርሲቲ በተማሪዎች ተደጋጋሚ ግጭትና የሁለት ተማሪዎች ሞት ተዘግተው የነበረ ሲሆን በዚህ መካከልም ፕሬዚዳንቱ ዶክተር ያሬድ ማሞን የሳይንስና ከፍተኛ ትምህርት ሚኒስትሯ ከኃላፊነት አንስተዋቸው ነበር። ባለፈው ጥር 16 የተሰበሰበው የዩኒቨርሲቲ ቦርድ ደግሞ ምክትሉን ረዳት ፕሮፌሰር አብያ ደገፋን እንዲሁ ከኃላፊነታቸው አንስቷቸዋል። በዩኒቨርሲቲው የተለያዩ ቦታዎች የደህንነት ካሜራዎች መገጠማቸው በተጠባባቂ ፕሬዚዳንቷ ዶክተሩ ባ የተነገረ ሲሆን ተማሪዎቹ ፎቶ እየተነሱ ዳግም እንዲመዘገቡ መደረጋቸውን ይናገራሉ። ዩኒቨርሲቲው በትላንትናው ዕለት ትምህርት ለመጀመር ቢያስብም ከተመዘገቡ ተማሪዎች አንጻር በየክፍሉ የተገኙ ተማሪዎች ውስን እንደነበሩ ቪኦኤ ተመልክቷል። ዛሬ የተካሄደው የእርቅ መድረክም በተማሪዎች መካከል የነበረውን የእርስ በርስ ጥርጣሬ አስቀርቶ አብረው እንዲበሉና እንዲማሩ ያስችላል ብለው እንደሚያምኑ ያነጋገርናቸው የእርቅ መድረኩ ተሳታፊዎች ገልጸዋል። ስሜ ሚሳኤል በለጠ ይባላል። ከወላይታ ዞን ክለብ ውስጥ ነው የመጣሁት። የዚህ ዩኒቨርሲቲ ናቹራል ሳይንስ የመጀመሪያ አመት ተማሪ ነኝ። እኔ በእርግጥ መጀመሪያ ጊዜ ድርዳዋ ዩኒቨርሲቲ በደረሰኝ ጊዜ እንደዚህ ችግር ምን እፈጥራለሁ የምል አልነበረኝም ሐሳብ አልነበረኝ። ድርዳውም ደግሞ ጥሩ ስም ነበረው እና ሴት በጣም አዝኜ ነበር። የመመለስም ፍቃድም ሐሳብ ነበረኝ። የመሄድም ፍላጎት አልነበረኝም ግን ሰላም ሳይሆን ሲገደው ሰው ሁሉ ራሱን ለማዳን ይችላል። ትምህርት ቤቱም ደግሞ ፈቀደልና ደርሰን ሲመጣ በጣም ደስ ብሎኛል። እንዲህ ደግሞ ሰላም ኮንፈረንስ ተደርጎ መግባታችን ጥሩ ነው። ከእንግዲህ ትምህርቱ በተጠናከረ መልኩ ይቀጥልና ሰላም ቢሆን ነው የሚመኘው። እንግዲህ ሰላም መሆኑ ብዙ ተወርተናል። በዩኒቨርሲቲው ተነስተው በነበረው ግጭት ህይወታቸው ካለፉና ጉዳት ከደረሰባቸው ተማሪዎች ጋር በተያያዘ ተጠርጥሮ በቁጥጥር ስር ያሉ ተጠርጣሪዎችም በምርመራ ላይ መሆናቸውን ዶክተር ባ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል አዲስ ቸኮልን፣ እንደ ዘገባው አመሰግናለሁ። ቀዳማዊ ቀዳማዊት እመቤት ዝናሽ ታያቸው በሰሜን ሸዋ ዞን በውጫሌ ወረዳ በጽህፈት ቤታቸው ወጪ የተገነባ የሁለተኛ ደረጃ ትምህርት ቤት በዛሬ ዕለት በይፋ መርቀዋል። የትምህርት ቤቱ ወጪ የተሸፈነው ከውጪ ባሰባሰቡት እርዳታ እንደሆነም ወይዘሮ ዝናሽ ተናግረዋል። ተማሪዎች ለትምህርታቸው ትኩረት እንዲሰጡም አሳስበዋል። ፀሐይ ዳምጠው ተከታትለዋለች። በኦሮሚያ ክልል ሰሜን ሸዋ ዞን በቀዳማዊት እመቤት ጽህፈት ቤት የተገነባው ይፈሰላሌ ሁለተኛ ደረጃ ትምህርት ቤት ዛሬ ተመርቋል። በውጫሌ ወረዳ በሶቄ ጃተ ቀበሌ ተገኝቶ ቀዳማዊት እመቤት ዝናሽ ታያቸው ትምህርት ቤቱን መርቀው ከፍቶታል። ቀዳማዊት እመቤት በምረቃው ስነ ስርዓት ባሰሙት ንግግር የአካባቢው ማህበረሰብ ትምህርት ቤቱን መጠቀምና መንከባከብ ይኖርበታል እንዲሁም ተማሪዎች ትኩረታቸው ትምህርት ላይ ብቻ መሆን አለበት ብሏል። ትልቁን አደራ የምላችሁ ነገር ቢኖረኝ ትምህርት ቤቱ የራሳችሁ ነው። እንደተባለው ከመንግስት በጀት አይደለም የተሰራው ከውጭ ባገኘውት ፈንድ ነው የተሰራው እና አደራ ማለት የምወደው እንደ ራሳችሁ አድርጋችሁ እንድትይዙት፣ መስታወት እንዳይሰበር፣ እቃዎች እንዳይበላሹ እና እንደ ራሳችሁ ንብረት አድርጋችሁ በጽዳት እንድትይዙት አደራ ማለት እወዳለሁ። መማር ትልቅ ነገር ነው። ሰው ከተማረ አገር መምራት ይችላል። ሰውን መርዳት ይችላል። ብዙ ቤተሰብን ማገዝ ይችላል። እና ተማሪዎች አደራት ትምህርታችሁ ብቻ ፎከስ አድርጋችሁ ለትምህርታችሁ ጊዜ ሰጥታችሁ እንድትማሩ አደራ ማለት እወዳለሁ። የትምህርት ቤቱ ወጪም ከውጪ ባሰባሰቡት እርዳታ እንደሆነም ወይዘሮ ዝናሽ አስረድቷል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ አቶ አላማዩ አሰፋ በፕሮግራሙ ላይ እንደተናገሩት የነገ ሀገር ተረካቢ ለማፍራት የትምህርት ሚና እየጎላ ነው ካሉ በኋላ የኦሮሚያ ትምህርት ቢሮም ኢፈሰላሌ ሁለተኛ ደረጃ ትምህርት ቤትን የምርምር ማዕከል ለማድረግ ድጋፍ ያደርጋል ብሏል። የነገ ተረካቢዎችን አፍርተን እነሱ ደግሞ የሚከተላቸውን ማፍራት እንዲችሉ፣ ሞዴል መሆን እንዲችሉ ሁላችንም የበኩላችንን ስንወጣ ብቻ ነው ምናልባት በእኔ እምነት ይሄንን እንደ ሞዴል አድርገን ሴንተር ኦፍ ኤክሰለንሲ ወይም ደግሞ ሌሎች ትምህርት ቤቶች ሙሉ ነገሮችን እዚህ በማሟላት ሌሎች በዙሪያ ያሉ ትምህርት ቤቶች ከዚህ ልምድ የሚቀስሙበት ቲዎሪ ብቻ ሳይሆን በተግባርም የሚማሩበት ክፍል ስላለው ከዚህ ልምድ በመውሰድ ያለውን ነገር የተገኘውን ነገር ደግሞ ስፋፋት መቀጠል አለብን። ተማሪዎች ትምህርት ቤቱ በቅርበት መገንባቱ እንዳስደስታቸው ለአሜሪካ ድምጽ ተናግረዋል። የተማሪ ወላጆችም የልጆቻቸው ውጣ ወረድ ከመቀነስ በተጨማሪም አቅመ ደካማ የሆኑ ወላጆች ድካምና ሰቀቀን እንደቀነሰላቸው ተናግረዋል። ይሄ ትምህርት ቤት ሲሰራ ብዙ ችግሮች የነበሩበትና ይሄ ወረዳችን ሀያ ሰባት ቀበሌ ያለው ሲሆን ሀያ ሰባቱ ቀበሌ ውስጥ እዚህም የሚጠቀሙ የባለሀብት ልጆች ነበር እዚህ የሚማሩት ምክንያቱም የቤት ክራይ መከራይ፣ ትራንስፖርት የተለያዩ ችግር የነበረበትና ህብረተሰቡ የተለያዩ ጥያቄ ሲያቀርብ የቆየ ስለሆነ የትምህርት ቤት ሲሰራ ህዝቡ በደስተኛ የተቀበለ ነው። ምክንያቱም የድሀ ልጆች መማር አልቻሉ ከትራንስፖርት፣ ሁለተኛ እዛ ያለው ክፍል አይደረስም፣ ላይበረሪ የተለያዩ ነገሮች ያልተሟሉ በመሆኑ አንጻር ይሄኛው ሲሰራልን በጣም በደስተኛ የተቀበል ነውና የኢፈሰላለ ትምህርት ቤት የትምህርት ጥራትን ለማረጋገጥ በምሰራው ስራ ውስጥ የጎላ ሚና አለው ስሉ መምህራን ተናግረዋል። ማመድ ሰናይት ከተማ ባላለው የይፈሰላሌ ሁለተኛ ደረጃ ምክትል ዳይሬክተር ነኝ። እንግዲህ እኔ ይሄ ትምህርት ቤት እዚህ በመሰራቱ በጣም ደስተኛ ነኝ። የተሻለ ትምህርት ቤት ነው። ድሮፓውትም ቀንሷል። ብዙ ነገር በቃ ብዙ ነገር ረድቶናል፣ እና ይሄን የመሰለ ትምህርት ቤት ስለሰሩልን ምስጋናችን ከልብ ነው። አንድ ተማሪ የምማረው በስታንዳርድ ነው። ክፍል ውስጥ ማለት ነው አርባ አርባ ተማሪ ነው። ሁለተኛ ሁሉ ነገር የተመቻቸ ነው። ወንበር በበቂ ያላቸው ላይብራ ላይብራሪ ስታንዳርዱን የጠበቀ ነው። ላብራቶሪ አለ። የፊዚክስ፣ የኬሚስትሪ፣ የባዮሎጂ የተለያየ ነው። ክሊኒክ አለው። ብዙ ነገር ፋሲሊቲ ስላለው በጣም የተለየ ነው ብዬ ነው ማስበው ነው። ከአስራ ሶስት ነጥብ ሰባት ሚሊዮን ብር በላይ ወጪ የተገነባው ትምህርት ቤቱ ስምንት መቶ ተማሪዎች የመቀበል አቅም እንደምኖረውም ተነግሯል። በአሁኑ ወቅትም 158 ተማሪዎች ተቀብሎ እያስተማረ እንደሚገኝ ነው የታወቀው። ጽሕፈት ቤቱ በመላው ሀገሪቱ ሀ የሚሆኑ ሁለተኛ ደረጃ ትምህርት ቤቶችን ለማስገንባት አቅዶ እየተንቀሳቀሰ ይገኛል ተብሏል። ለአሜሪካ ድምጽ ሀይድ ዳምጦ ነኝ ከአዲስ አበባ። ጸሐይ ዳምጠውን ለዘገባዋ አመሰግናለሁ። አድማጮች፣ አሁን ስርጭታችን የሁለተኛውን ማጋማሽ እያገባደደ ነው። በዚህ ክፍል በየሳምንቱ የሚቀርበው ሐኪሙን ይጠይቁ ነው። ተከታዩ ቀደም ብዬ በመግቢያ ያስተዋወቅኩት ዝግጅት ነው። ተከታዩ ሐኪሙን ይጠይቁ የኮሮና ቫይረስ ወረርሽኝ የከሰተውን አሳሳቢነት ይልቁንም አጣዳፊ ስርጭቱ ባለም ዙሪያ የተለየ ትኩረት መሳቡን ይመለከታል። ከ13 በላይ አገሮች ተሰራይቷል። እስካሁን በተደረሰው ተከታዩ ውይይት በተካሄደ አንድ ቀን ዕድሜ ውስጥ ብቻ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር በ60 በመቶ አሻቅቧል። ከ4500 በላይ ሰዎች ለቫይረሱ መጋለጣቸው ተረጋግቷል። ሆንግ ኮንግ ከማዕከላዊ ቻይና የሚነሱ ጉዞ ችናግዳለች አግዳለች የዓለም ጤና ድርጅት ዓለም አቀፍ ወረርሽኝ በሚል እንዲሰይመውም እየተጠየቀ ነው። በዚህ ልዩ ዝግጅታችን ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዳዊት ሰይድ ሲራጅ ናቸው። በዚህ በዩናይት ስቴትስ በዊስካንሰን ዩኒቨርስቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። በሐኪሙን ይጠይቁ እንሆ ለሁለተኛው ዝግጅት ቀርበዋል። ዶክተር ዳዊት ሰይድ ሲራጅ በድጋሚ ተመልሰዋል። አመሰግናለሁ። በቀደመው ሳምንት አንዳንድ ስለ ጥንቃቄ የገለጿቸው ነገሮች እንዳለመታደል ሆኖ ዛሬውን ይሆንም ይመስላል። ከሰው ወደ ሰው በቀላሉ የመተላለፍ እድልን ጨምሮ በሽታው ሊከስት የሚችላቸው አደገኛ ጠባዮች የስርጭቱን አዝማሚያና ደረጃ ሊቀይሩት መቻላቸውንም አስረድተው ነበርና ዛሬ ከእጃችን የገቡትን መረጃዎች ሲመረምሩ በተለይ የዚህን ወረርሽኝ ዓለም አቀፍ ስርጭትና አጣዳፊ መዛመት ለመቆጣጠር ሊወሰዱ ከሚገቡ ወሳኝ እርምጃዎች አንጻር እንዴት ይገመግሙታል ዶክተር ዳውድ? አመሰግናለሁ አሉላ። አንተ እንደተናገርከው በቀደም እንደፈራ ነው። አሁን እየመጡ ያሉት ሪፖርቶች የተባበሩት የዓለም መንግስታት የጤና ክፍልም ከሲዲሲ እንዲሁም የተጓዦችን ጤንነት የሚከታተል ማህበር አለን ኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን የሚባል ህመሙ ከቁጥጥሩ ውጪ ወጥቶ የመተላለፍ አዝማሚያ እንዳያሳይ ነው ትልቁ ነገር። ይህ በቀደምም ስንነጋገር እንደነገርኩ ከአሁን በፊት የተመከሰቱትን ወረርሽኞች መለስ ብሎ ማየት ሁል ጊዜ ያስፈልጋል። የትኞቹ ናቸው ከተጠበቀው በላይ ወይም ደግሞ በጣም ብዙ ህብረተሰብ ክፍልን አጥቅተው ብዙ ጉዳት ያደረሱ የትኞቹ ናቸው ደግሞ ተጠርጥረው እዛ ሳይደርሱ የቀሩ ብለህ ስታጠና ሁል ጊዜ እንደ መመዘኛ ለእኛ ተላላፊ በሽታ የምንከታተል ሰዎች ወደ አምስት የሚሆኑ መስፈርቶች አሉ ሁል ጊዜ የምናያቸው አደገኛነት ወዴት እንደሚያመራ ለመመዘን የሚጠቅሙን። እሱንም አይቼ ነው ያለፈው ጊዜ ፍራቻዬን የገለጽኩት ከንት ጋር ስናወራ። እነዚህ ምንድን ናቸው መሰለ፣ መጀመሪያ ይሄ ህመም በምንድን ነው እየተላለፈ ያለው የሚለው ጥያቄ በጣም ወሳኝ ነው። ምክንያቱም ለምሳሌ አሁን ኢቦላን ካየኸው እንደዛ ያስፈራ እንጂ ደም ካልነካ አይተላለፍም። ስለሆነ የመተላለፍ አቅሙ በጣም ውስን ነው። የታመመ በሽተኛን ደም መንካት ያስፈልጋል። ይሄ ህመም ግን በአየር ነው የሚተላለፈው፣ በሳንባ በአየር የሚተላለፉ በሽታዎች በጣም አደገኞች ናቸው። ምክንያቱም ምንም ያልተጠረጠረ ያልጠረጠረ ሰው አውቶቡስም ላይ ሊሆን ይችላል፣ ፕሌንድም ላይ ሊሆን ይችላል፣ ህዝብ የተሰበሰበበት ቦታ ላይ የመተላለፍ አቅም አለው። ስለሆነ በአየር የሚተላለፍ ህመም ከሁሉም የሚያስፈራን ነው። ስፓኒሽ ፍሉ የምንለው ከመቶ ዓመት በፊት መጥቶ ብዙ ሰዎችን የገደለው እንደዛ ነው። ሁለተኛው ምንድን ነው? ከተጋለጠው ሰው ምን ያህሉ ታመመ የሚለው ደግሞ ኢንፌክቲቪቲ እንለዋለን። ወሳኝ ነው እዚህ ላይ አሁን ለምሳሌ ይሄ ኮሮና ቫይረስ ጥሩ ምንድ ነው ያለን ይመስለኛል። ምክንያቱ ከተጋለጡት ሰዎች ውስጥ ብዙዎቹ እየታመሙ አይመስሉም እና እሱ ጥሩ አዝማሚያ ነው። በዛ ይቀጥል ነው የሚባለው። ምክንያቱ ይሄ አዲስ ህመም ስለሆነ ገና ብዙ ብዙ ዳታዎች እየተሰበሰቡ ነው ያሉት እና የምንነጋገረው በጣም በተወሰነ ኢንፎርሜሽን ላይ ነው። ግን ኢንፌክቲቪቲ ኦፍ ቫይረስ የምንለው ይሄ ሁለተኛው ነገር ነው። ሶስተኛው ምንድን ነው ህመሙ ገና የታመመው ሰው ላይ እየበሰለ እያለ ምልክት እንኳ ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፔሪድ ላይ እያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክቱ ገና ከማሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው እነሱ መታመማቸው ሳይታወቅ ሌላ ሰው ግን ለሌላ ሰው ሊያስተላልፍ ይችላሉ። ይሄ በጣም አስቸጋሪ ነው። ምክንያቱ ምልክቱ ከሌላቸው ኤርፖርትህም፣ ጠንካራ ሊሆን ይችላል መፈተሻ መሳሪያህም፣ መመርመሪያህም፣ የመከላከልና የመለየት አይዞሌሽን የምንለው ሁሉ ጥሩ ሊሆን ይችላል። ግን ምልክት ገና ስላላሳዩ ማሳለፍ ከጀመሩ ይሄ አደገኛ ነው። ምክንያቱ ለመከላከል እና ለመቆጣጠር በሚደረገው ትግል ላይ ከፍተኛ ቀዳዳ ነው የሚፈጥርበት ያለው። እነዚህ ናቸው ትላልቆቹ በጣም ወሳኝ ምልክቶች የምናያቸው። ህመም አንድ ህመም ሲጀመር አንድ ቦታ ላይ ሲታይ ይሰራጫል ወይ አይሰራጭም ብለን፣ ከዛ በላይ ግን የህመሙን የመጨረሻ ውጤቱን ለማየት ሁለት ነገሮች እንጨምራለን። ምንድን ናቸው እነዚህ? ከታመሙት ውስጥ ምን ያህሎቹ ናቸው የሚሞቱት? ለምሳሌ ኢቦላ መጥፎነቱ እዛ ላይ ነው። ከታመሙት ውስጥ ብዙዎቹ ይሞታሉ። ከስልሳ ፐርሰንት እስከ ሰባ ፐርሰንት የተያየበት ቦታ አለ። ይሄ ህመም ግን አሁን እንደ ዶክተር ሊጋንግ እንደተናገሩት ከሆነ ወደ ስድስት መቶ ሰው ተነጥሮ ተለይቶ ሆስፒታል ቆይቶ ምንም ሳይሆን ወጣ ካሉ ይሄ ጥሩ ዜና ነው ለእኛ። ሌላው የመጨረሻው ምንድን ነው? መድኃኒት አለን ወይ ለመከላከል። ይሄ ነገር ከቁጥጥር ቢወጣና የተለያዩ አገሮች ላይ ቢታይ መድኃኒት አለ ወይ ይህንን የታመሙትን ሰዎች ለይቶ ለማከም የሚያስችል ወይ ደግሞ ያልታመሙትን ለመከላከል የሚያስችል ክትባት አለ ወይ ነው። ለዚህ ለሁለቱ ጥያቄዎች መልሱ የለም ነው። ኮሮና ቫይረስ መድኃኒትም የለውም፣ ክትባትም የለም ላልተያዙት። እና ይህንን ሁሉ ስታይ የእኛ አየር መንገድ የሲቪል አቪዬሽናችን የጤና ጥበቃ ሚኒስትር በጣም ብዙ እየሰሩ እንደሆነ ይገባኛል። እኔ ካለፈው ልምዴ ነው ምነግር ያለሁት ከእነሱ ጋር በነበረን ግንኙነት በኢቦላ ቫይረስ እየሰሩት የነበሩትን ስራ ስላየሆኑ ምነግር ያለሁት ግን ከዛም የበለጠ መስራት ያስፈልጋል። ምክንያቱ ምክንያቱም ጥያቄው አነስ ያለች ናት። አሁን ከውሃንግ ፕሮቪንስ የሚመጡትን ተጓዦች ወይ ደግሞ የእኛ አገር ሰዎች ወደዛ ሊጓዙ የሚፈልጉትን ለይቶ ምክሩንም ምርመራውንም ሲገቡ የሚደረገው ለእነዚህ ሰዎች ነው እና ከእነዚህ ውስጥ ሕመሙ ያሳየ ምልክት ያለው የተጠረጠረ ሰው ህመሙ መኖሩን አለመኖሩ እስከሚረጋገጥ ድረስ ለይቶ መከታተል አስፈላጊ ነው ማለት ነው። ካልሆነ አንዴ ከተለቀቀ ያ ሰው ከዛ በኋላ ምን ያህል ሰው ነካ፣ ከዛ ከተነኩት ደግሞ በጣም ከቁጥጥር ውጭ ነው የሚወጣው። ክትትሉም አዳጋች ነው የሚሆነው ከወጣ በኋላ። ዶክተር ዳውድ ምናልባት በኢትዮጵያ ሁኔታ ውስጥ ፈጠን ብለው የሚመጡ ቀደም ብሎ ከዘረዘሯቸው አሳሳቢ ሁኔታዎች ጋር መዛመድ ያለባቸውን ጥያቄዎች ላንሳ። አንድ በቀጥታ ከማዕከላዊቱ የቻይና ከተማ ውሃን በሽታው ከተቀሰቀሰበት ቦታ በቀጥታ ወደ ኢትዮጵያ በመምጣት ፋንታ ሌላ አካባቢ ደርሶ የሚመጣ ሰውን፣ ይህ ሰው ቀደም ሲል ወደዛ መጓዞን የሚጠየቅበት መንገድ አለ? በምን መንገድ? ቀጥታ ከመጡ በረራዎች ውጭ ያሉትን በተዘዋዋሪ የሚመጡት ምልክቶች አለመታየታቸው፣ ቅድም የገለጿቸው ሁኔታዎች፣ ምን መንገድ አለ? በጤና አጠባበቅ ቁጥጥር ዘዴ አለ ይህን የሚመለከት አዎ ፊት እንዳልኩህ እኔ እናንተ ስንነጋገር ይሄ ዲስከሽን ይሄ አሁን የምናወራ ያለ ነው የኢትዮጵያ አየር መንገድ እና የኢትዮጵያ ጤና ጥበቃ ሚኒስትር ባሉበት ቢሆን እንደዚህ አይነት ጥያቄዎችን በደንብ አድርገን እናብላላቸው ነበረ። ግን በአጠቃላይ ምንድን ነው አሁን እየተደረገ ያለው በአለም ደረጃ ይሄ ህመም ወደ አስራ አራት ቀን ነው የማስተላለፍ አቅሙ ስለሆነ ማንኛውም ሰው ባለፉት አስራ አራት ቀናት ውስጥ ውሃንግ ፕሮቪንስን ነግቶ ከነበረ በሌላ አገርም ዞሮ ይምጣ ቀጥታም ከዛ ይምጣ ያ ጥያቄ ፕሌን ላይ እያለህ የሚሰጥህ ወረቀት አለ አደለ፣ እዛ ላይ መጨመር አለበት። የኢትዮጵያ እንዴት ነው እየተደረገ ያለው የሚለውን ስፔስፊካሊ። ተስፋ አደርጋለሁ ለአየር መንገድ ለሚቀጥለው እንደዚህ ስንነጋገር የአየር መንገድና የጤና ጥበቃ ሚኒስትር ሰዎች ስለሚኖሩ እነሱ የበለጠ ማብራሪያ ይሰጡናል። ነገር ግን ያ ጥያቄ ከሌለ አሁን መጨመር አለበት። ባለፈው አስራ አራት ቀን ውስጥ ዋሃንግ ፕሮቪንስ ውስጥ ደርሰው የነበሩ ሰዎች የአስራ አራት ቀኑ ነው አሁን ቁልፉ መያዣ። አዎ በዛ ነው ጥያቄው መደረግ ያለበት። መልካም ስጋት ብቻ እንዳይሆን ምክንያቱም ማሳሰቡ ከፍተኛ ደረጃ ደርሷል። ያ በቀጥታ መነገር ስለነበረበት ተነግሯል። ግን ጥንቃቄን በሚዛን ከመጠበቅ ጋር ሰዎች የተስፋ ጭላንጭል የሚሰጥ በጥንቃቄና በመሸበር መካከል ያለውን መስመር ለማጥበብ ያህል ነው የሚባል ነገር አለ። አዎ ሁልጊዜ መቼስ ለጥንቃቄ ደወል መደወልና የአላርሚስት ሆነህ ደግሞ ማስደንገጥ ጋር ያለው መስመር በጣም አስቸጋሪ ነው። በደንብ ተደርጎ መያዝ አለበት። አሁን ይሄ ህመም ላይ እንደዚህ ስናወራ ማወቅ ያለበት ጥሩ ነገር ያለው ምንድን ነው ለሞት የተዳረጉት ቁጥር በጣም ትንሽ ነው። ይሄ በጣም ትልቅ ኮንፈርት ሊሰጠን የሚገባ ነገር ነው። ሁለተኛ ነገር አሁን ለምሳሌ አሁን ዛሬውኑ አሁን ሪፖርት የወጣ ነበረ ከኢንተርናሽናል ሶሳይቲ ኦፍ ትራቨል ሜዲሲን ማህበር አለን እኛ የአለም ተጓዦችን ጤና የምንከታተልበት ድርጅት እና በአየር በረራ የትኞቹ ከተሞች ናቸው የትኞቹ አገሮች ናቸው በብዛት ከዉሃንግ ፕሮቪንስ ሰው የሚቀበሉት የሚለው አምሳ ከተሞች ተዘርዝረዋል ከአምሳዎች ውስጥ ለምሳሌ ኢትዮጵያ የለችበት ማለት ነው ከዶክተር ዳዊድ ሲራጅ ጋር የጀመርነው ውይይት አድማጮች፣ በየወቅቱ ይቀርባል፣ አላለቀም። አሳሳቢ፣ አነጋጋሪና የጥንቃቄ መረጃዎችን ጨምሮ የኢትዮጵያን አየር መንገድና ጤና ጥበቃን እንዲሁም ሌሎች የሚመለከታቸውን ጋብዘን ማወያየቱን እንቀጥላለን። አሁን የማጠቃለያ ዜናውን ከአዳነች ፍስሐዬ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእስራኤልንና የፍልስጤማውያንን ችግር ስለ መፍታት ጉዳይ ያላቸውን እቅድ ዛሬ ይፋ አደረጉ። እቅዱ የፍልስጤም ሀገር እንዲፈጠር ጥሪ ያደርጋል። ይህ ለፍልስጤማውያን ቁልፍ ጥያቄ ነው። የእስራኤልንና የፍልስጤማውያንን ችግር ለመፍታት የሁለት ሀገሮች መፍትሄ እንዲመጣ ነበር የፍልስጤማውያን መሪዎች ሲጠይቁ የነበሩት። ትራምፕ ዛሬ ዋይት ሀውስ ሆነው ሲናገሩ ይህ ከዚህ በፊት ያልታየ ጉልህ ቦታ የሚሰጠው ክስተት ነው ብለዋል። ሌላ ብዙ ዝርዝር አልተገለጸም። ነገር ግን እቅዱ የፍልስጤማውያን የሚቆጣጠሩት ግዛት እንዲጨምር ያደርጋል። በሌላ በኩል ግን እስራኤል በምዕራብ ዳርቻ ለነበራቸው ለመሰረተችው ሰፈራ እውቅና ይሰጣል። ፍልስጤማውያን ይህን ይቃወማሉ። የትግራይ ክልል ምክር ቤት አዲስ ወረዳዎች አደረጃጀት አዋጭ አጸደቀ። ምክር ቤቱ ለመጀመሪያ ጊዜ በጉባኤው የትግራይ መልሶ መቋቋም የስራ ሪፖርት ሰምቶ አጽድቋል። ካሜሩን በሚገኙት የሰሜንና የደቡብ ምዕራብ ክልሎች ያሉ የገጠር ነዋሪዎች ከ12 ቀናት በኋላ የአካባቢና የምክር ቤት ምርጫ ከመካሄዱ በፊት ተገንጣይ የሚባሉት አማጽያን ግጭት ሊያስነሱ ይችላሉ በሚል ስጋት ወደ ናይጄሪያ እየሸሹ መሆናቸው ታውቋል። የምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ ባለሥልጣኖች በገለጹት መሠረት ባለፈው ሳምንት በጽንፈኛ ሙስሊምነት የሚጠረጠሩ ታጣቂዎች በአንድ መንደር ላይ በከፈቱት ጥቃት ሰላሳ ሰዎች ተገድለዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሰባት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። ያስተናገድኳቸዋሉ አከበደ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦች ጋር እሰናበታለሁ። ትግርኛ ይቀጥላል። በእኔ በኩል ሰላም ደህና ደሩ كبر بعض غصاب بعض فرق عن ويك عصر